ለምስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ፣ በጌታ የተወደዳችሁ ክብራን አድማጮች፣ እግዚአብሔር አምላካችን እየተመሰገነ ይሁን። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የኦሪት ዘጸአት መጽሐፍ ጥናታችንን እንመለከታለን፣ እንቀጥላለን ማለት ነው። በሚኖረን ጊዜ ሁሉ እግዚአብሔር በባርኮቱ እንደሚገናኘን እነሆ የቃሉንም ደጆች ከፍቶ እንደሚናገረን ደግሞ እኔ አምናለሁ። እግዚአብሔር ታላቅ ነው ወገኖቼ። ለእኔና ለእናንተ ሕይወት እስከ ዛሬ ድረስ መቀጠል፣ ለእኔና ለእናንተ ማማር በእውነት ኢየሱስ ክርስቶስ ምክንያት ነው። ለትዳራችን ማማር ለኑሯችን ማማር፣ ለሥራችን ማማር ኢየሱስ ክርስቶስ ምክንያት ሆኖልናል። ጌታችን በላያችን ላይ ነክሷልና ሃሌሉያ። እግዚአብሔር ስለዚህ ዝማሬ የተመሰገነ ይሁን። ንጸልይ። የኑሮአችን ሥርና መሠረት እግዚአብሔር አምላካችን ሆይ አንተ ነህ። ስለዚህም ደግሞ ስምህን እጠርተና አንጠግብም። ዞትር እግዚአብሔር አምላኬ ሆይ ባትደግፈን ኖሮ ጠላት እንደ ፍላጎቱ ይጫወትብን ነበረ። በጠላት ሐሳብ ውስጥ ገብተን እግዚአብሔር አምላካችን ሆይ እንማቅቅ ነበረ ነገር ግን በልጅህ በጌታ በኢየሱስ ክርስቶስ ስለ ታደግከን በቤትህም ውስጥ እንድንቆም ደግሞ ጸጋህን ስላበዛህልን እናመሰግንሃለን። እግዚአብሔር አምላካችን ሆይ በዚህ ሕይወት ደግሞ ከአንተ ጋር አቤቱ አምላኬ ሆይ እስከ መጨረሻው መጓዝ የምንችልበትን የክርስትናን እምነት ጒልበት እንድትሰጠን እንለምንሃለን። እግዚአብሔር አባቴና አምላኬ ሆይ አሁንም ጉልበት ሆነን አሁንም ጉልበት ሆነን ጌታችን ሆይ አንተ አጽንተ ካላቆም ከን በስተቀር ዘወትር ጠላት ሊጥለን ይፈልጋል ካንተ ሊገነጥለን ይፈልጋልና እግዚአብሔር ሆይ የዛገውን ሕይወታችንን የቈሸሸውን ሕይወታችንን በልጄ በጌታ በኢየሱስ ክርስቶስ ደም እንድታጠራና እንድታነጻ ራሳችንን አሳልፈን ለአንተ እንሰጣለን። በዚህ ይህች ምሽት ደግሞ በመካከላችን ተገኝ። ይህንን የምንማረውን ቃል እግዚአብሔር ሆይ ባርክልን። አስተማሪውን መንፈስ ቅዱስ ከጸባዖት እላክልን። እግዚአብሔር ሆይ እኔ መናገር አልችልም። እግዚአብሔር አባቴና አምላኬ ሆይ ሰዎችም ደግሞ እኔን ማድመጣ አይችሉም። ስለዚህ የባሪያህን ንግግር ሳይሆን የጌታን መንፈስ ቅዱስ ድምፅ በዚህን ሰዓት ወገኖቼ ይሰሙ ዘንድ አንተ የምትናገረንን ጌታ ሆይ ከጸባዖትና ደምጥ ዘንድ ሁላችንንም ባርከን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም። ክቡራን አድማጮቼ ዛሬ የምንመለከተው እንግዲህ የኦሪት ዘጸአት ምዕራፍ ዘጠኝንና እንዲሁም የኦሪት ዘጸአት ምዕራፍ አስርን ትምህርት ይሆናል። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና እንደ ወትሮው ሁሉ ኦሪት ዘጸአት ምዕራፍ ዘጠኝን ተመልከቱ ወገኖቼ። የግብፅ ከብቶች በበሽታና በመክሰፍት እየተመቱ ስለ መሞታቸው፣ ግብፃውያን ራሳቸው በከባድ ቁስል በመመታታቸው በኀይለኛ ህመም ስለ መሰቃየታቸው፣ እንዲሁም በመጨረሻም እግዚአብሔር ከሚያስፈራ አውሎ ነፋስ ጋር የበረዶ መክሰፍት እንዳመጣባቸው በምዕራፍ ዘጠኝ ውስጥ እንመለከታለን። እግዚአብሔር ትዕቢተኛ ከሆነው ከፈርዖንና ከሕዝቡ ጋር ያለውን ጉዳይ እንደ ቀጠለ ነው። በዚህም ምዕራፍ ውስጥ አብረን እንመለከታለን ማለት ነው። ከእግዚአብሔር ጋር ለመስማማት ባልፈለገ መጠን ሐዘንና ጥፋት በግብፅ ምድርና በነዋሪዎቹ ላይ ይወርድ ጀመረ። እስከዚህ ምዕራፍ ድረስ ፈርዖን የራሱን ልብ እንዳደነደነ ተነግሮን ወይም ተመልክተን ነበረ። አሁን ግን የምንመለከተው እግዚአብሔር የፈርዖንን ልብ ሲያደነድን ነው። ፈርዖን እግዚአብሔርን ለማወቅና ለመታዘዝ በእምቢተኝነት በመቀጠሉ የእግዚአብሔር ቁጣና ጥፋት መጣበት። እግዚአብሔር ሊያድነንና ሊባርከን ይፈልጋል። ነገር ግን የእኛ እምቢተኝነት ምንጊዜም የእግዚአብሔርን በረከት ወደ እርግማን ሊቀይረው ይችላል። በፈርዖን ላይ የደረሰውም ይህንኑ የመሰለ ጉዳይ ነው። አምስተኛው መቅሰፍት ቸነፈር ነው። ባለፈው ጊዜ ከአንድ እስከ አራት ያለውን መቅሰፍት ተመልክተን የነበረ እግዚአብሔር ያመጣባቸውን። አሁን ደግሞ ቀጣዩን አምስተኛው መቅሰፍት ቸነፈር መሆኑን ከቁጥር አንድ እስከ ሰባት ባለው ስፍራ መመልከት ይቻላል። ይህንን ክፍል ያነበበ ሰው አሁን ፈርዖን ሕዝቡን ይለቃቸዋል ብሎ ያስብ ይሆናል። እግዚአብሔር ይህንን መክሰፍት በማምጣቱ ፈርዖንና ሕዝቡን ወደ ራሱ ሐሳብ ለመመለስ የሚጠቀምበት መንገድ እንደሆነ ግልጽ ነው። በግብፅ በሚገኙት ፒራሚዶች ውስጥ አካላቸው ሳይፈርስ በመድኃኒት ተቀምሞ የደረቁ የሞቱ በሬዎች ይገኛሉ። የግብፅ ሰዎች ጥቁር በሬዎችን ስለሚያመልኩ በሚሞቱ ጊዜ አፈር ያለብሷቸውም ነበር። የግብፅ ሰዎችና በኋላም እስራኤላውያን ላሞችንና በሬዎችን በማምለካቸው እግዚአብሔር ይስቅባቸዋል። ከዚህም የተነሳ ይህን በመሰለው አስከፊና አስፈሪ የጣዖት አምልኮ ላይ የእግዚአብሔር ፍርድ ይገለጻል። ቁጣው በዚህ በጣዖት አምልኮና ምንዝርና ውስጥ በገቡት በግብፃውያንና በእስራኤላውያን ሁሉ ላይ ነው። እስራኤላውያን በዚህ የጣዖት አምልኮ ውስጥ ተሳታፊ እንደነበሩ ወደፊት እንመለከታለን። ከቁጥር ስምንት እስከ አስር ባለው ክፍል ስትመለከቱ ደግሞ ኦሪት ዘጸአት ምዕራፍ ዘጠኝ ከቁጥር ስምንት እስከ አስር ባለው ስናነብ እግዚአብሔር ሕዝቡን በቁስል ሲመታቸው እንመለከታለን። ይህ ስድስተኛው መቅሰፍት ነው። ስድስተኛው መክሰብት ቁስል ነው ማለት ነው። በግምት ይህ መክሰብት ከራሱ ከፈርዖን እንደ ጀመረ ማሰብ ይቻላል። አለፍ ብላችሁም ቁጥር ዐሥራ አንድንም መመልከት ትችላላችሁ። ፈርዖንን የሚመክሩ ጠንቋዮችና ጥበበኞች ሰዎች ሁልጊዜ ከእሱ ጋር ነበሩ። እነዚህም ጥበበኞች የመጀመሪያዎቹን ሦስቱን መቅሰፍቶች እነርሱም መልሰው ማድረግ ችለው ነበር። ከዚያ በኋላ ግን ማድረግ አልቻሉም። እንዲያውም በዚህ ፍርድ ራሳቸው በቁስልህ ተመቱ። እግዚአብሔር ለመጀመሪያ ጊዜ በፍርዱ ሰውንና እንስሳትን ሲቀጣ እንመለከታለን። ከብቶቹን በበሽታ ሲመታቸው፣ ሰውን ደግሞ በቁስል መታው። በግብፅ የጣዖት ቤተ መቅደስ ውስጥ የሚያገለግሉ ካህናት ንጹሐንና በሽታ የሌለባቸው ሊሆኑ ይገባል። ነገር ግን በዚህ መክሰፍት ምክንያት ሁሉም በቁስል ስለተመቱ አምልኳቸው እየረከሰ ሆነ። እነርሱም ለአገልግሎታቸው የማይበቁ ያልነጹ፣ በቤተ መቅደሱም መግባት የማይገባቸው ሆኑ። በዚያ አኳኋን እግዚአብሔር የግብፃውያንን የውሸት አምልኮ ከንቶ አደረገው። የከርሰ ምድር ተመራማሪዎች እንደሚያስረዱት ሜሚፈስ የተባለችው የግብፅ ከተማ ከሺህ በላይ ቤተ መቅደሶች እንደነበሯትና በእነዚህም ቤተ መቅደሶች የሚያገለግሉ ብዙ ካህናት እንደነበሩ ይታወቃል። በዚህ መቅሰፍት ምክንያት ካህናቱ ሁሉ በቁስል በመመታታቸው አገልግሎታቸውን መስጠት አልቻሉም። የቤተ መቅደሱም መብራቶች ሁሉ ጠፉ። ላስ ቬጋስ የተባለችው ዘመናዊ ከተማ ከነበሯት ደማቅና በርካታ መብራቶች የተነሳ በከተማዋ ላይ በአይሮፕላን በማታ ሲበሩ ፀሐይ ከመሬት ውስጥ የወጣች ያስመስላት ነበረ። ነገር ግን ከደረሰባት አደጋ በኋላ እነዚያ መብራቶች ሁሉ ጠፉ፣ ሕዝቦቿም ወደ ሌላ ስፍራ ሄዱ። በግብፅም የሆነው ሁኔታ ልክ በዚያች ላስ ቬጋስ በተባለችው ከተማ ላይ እንደደረሰው ያለ አደጋ ነበር። የስህተት ሃይማኖት ዋጋ አጣ። እያንዳንዱ ሰው በቁስል ተመጥቷል። የጣዖት አምልኮ ካህናትም በቤተ መቅደሳቸው ሊያገለግሉ አልቻሉም። በበሽታ ምክንያት አገልግሎት አይሰጥም የሚል ማስታወቂያ በቤተ መቅደሶቹ ላይ ተደረገባቸው። ዘጸአት ምዕራፍ ዘጠኝ ከቁጥር 13 እስከ 15 ያለውን ተመልከቱ። ምንም እንኳን ወገኖቼ፣ ፈርዖን በቁስል ቢመታም እግዚአብሔር በባሪያው በሙሴ በኩል ሕዝቡን እስራኤልን ይለቅ ዘንድ በተከታታይ ይጠይቀው ነበረ። ያገለግሉኝ ዘንድ ሕዝቤን ልቀቅ የሚለውን የእግዚአብሔርን ጥያቄ ስንት ጊዜ አንብበነው ይሆን? ፈርዖን እስካሁን ድረስ እስራኤልን ይለቅ ዘንድ አልፈቀደም፣ ልቡም እንደደነደነ ነው። ከቁጥር 16 እስከ 17 ያለውን ስንመለከት እግዚአብሔር ፈርዖንን በመጠቀም በምድር ሁሉ ላይ ኃይሉን ማሳየቱን እንመለከታለን። እግዚአብሔር የሰዎችን ቁጣ ለእርሱ ምስጋናን እንዲያመጣ አድርጎ ሊጠቀምበት ይችላል። በመዝሙር 76 ቁጥር 10 በመዝሙር 76 ቁጥር 10 እንዲህ ተብሎ ተጽፏል፣ የሰዎች ቁጣ በበዛ መጠን ለአንተ ምስጋና ይበዛልሃል፣ ከጦርነት የሚያመልጡትም ሁሉ በዓላትን ያከብራሉ ይላል። ይህ ከአዲሱ ትርጉም የተወሰደ ነው። ሰባተኛውን መክሰፍት ደግሞ ከቁጥር አሥራ ስምንት መመልከት ይቻላል። ያም በረዶ ነው። ሰባተኛው መክሰፍት በረዶ ነበረ። ግብፅ በመሠረቱ ጥቂት ዝናብ የሚዘንብበት አገር ነው። በዓመት ማዕከላዊ የዝናብ መጠን ከአንድ ኢንች በታች ነው። እግዚአብሔር ግን ከባድ ዝናብና በረዶ እንደሚዘንብ ይናገራቸዋል። ከቁጥር አሥራ ዘጠኝ እስከ ሀያ ያለውንም ተመልከቱ። በዚህ ክፍል ያለው ጥያቄ ሕዝቡ በእግዚአብሔር ያምን ወይም ማያምን እንደሆነ እየቀረበለት ጥያቄ ነው። እግዚአብሔር እንዲህ አላቸው፣ እናንተም ሆነ ከብቶቻችሁ ከቤት አትውጡ ይላል። ሕዝቡ ግን ይህን የእግዚአብሔርን ቃል ማመን አልቻሉም። ከዚህም የተነሣ በእግዚአብሔር ፍርድ ተሰቃዩ። እግዚአብሔር በቃሉ ያምኑ ዘንድ ዕድል እሰጥቷቸው ነበረ። ነገር ግን የተሰጣቸውን ዕድል ያበላሹት እራሳቸው ናቸው። ዛሬም ቢሆን የብዙ ሰዎች ችግር ይሄ ነው። ወደ ደህንነት ሲጠሩ እምቢ ይላሉ። እግዚአብሔር አያስፈልገኝም ይላሉ። ቁጥር ሀያ አንድ ይህ መክሰፍ ሰዎችን ብቻ ሳይሆን አራዊቱንም ሁሉ እንዳጠቃ ከዚህ ክፍል ማስተዋል ይቻላል። ከቁጥር ሃያ ሁለት እስከ አምስት ያለውንም እንዲሁ ተመልከቱ። በእግዚአብሔር ያላመኑ ሰዎች ራሳቸውን ለማዳን አለመቻላቸውን እንመለከታለን። እግዚአብሔር ለግብፃውያን ያስተላለፈው መልእክት ዛሬም ቢሆን ለዓለም የሚያስተላልፈው ነው። የእግዚአብሔር ፍርድ ይመጣል። ሰዎች ግን በኖ ዘመን እንደ ነበረው ወደፊት ምንም መጥፎ ነገር እንደማይመጣ በማሰብ በመዝናናት ይመላለሳሉ። ክርስቶስ ለፍርድ በሚመጣበት ጊዜ የሰዎች ሁኔታ ይህንን ይመስላል። በግብፅ የነበሩ ሰዎች ባለማመናቸው ምክንያት ዋጋቸውን እንዳገኙ ቅጣት እንዳይደርስብን በእርሱና ምን ዘንድ እግዚአብሔር ዛሬም ቢሆን ይጠይቀናል ዘጸአት ቁጥር አያ ስድስትን ተመልከቱ። የእስራኤል ልጆች ተቀምጠው በነበሩባት በጌሳም አገር ብቻ በረዶ አልወረደም ይላል። ይህ ክፍል ከዚህ በኋላ የእስራኤል ሕዝብ ይኖርበት የነበረው አገር ጌሴም በግብፅ ላይ ከመጣም መቅሰፍት ሲከለል እናያለን። ቁጥር አያ ሰባት ፈርዖንም ልኮ ሙሴንና አሮንን ጠራ። በዚህ ጊዜ በደልኩ፣ እግዚአብሔር ጻድቅ ነው፣ እኔና ሕዝቤም ኀጢአተኞች ነን ይላል። አዎ ፈርዖን ለመጀመሪያ ጊዜ በዚህ ቦታ በደለኛና ኀጢአተኛ መሆኑን ሲያምን እናያለን ቁጥር ሰላሳ አንድን አለፍ ብላችሁ ተመልከቱ ገብሱ እሼቶ ተልባውም አፍርቶ ነበርና ተልባና ገብሱ ተመታ ይላል በቁጥር ሰላሳ ሁለት እንደምናነባው ስንዴውና እጃው ጊዜው ገና ስለ ነበር በበረዶ ተመትቶ አረገፈም ተልባና ገብሱ ግን ተመታ ይህ በግብፃውያን ምግብና ልብስ ላይ የመጣ ፍርድ ነው። ቁጥር ሰላሳ አምስትን አለፍ ብላችሁ ተመልከቱ የፈርዖንም ልብ ጸና እግዚአብሔርም በሙሴ አፍ እንደ ተናገረ የእስራኤልን ልጆች አለቀቀም ይላል። እግዚአብሔር ግብፃውያንን በመምታት ከስህተት አምልኳቸው ነግተው እንዲመለሱ እያደረጋቸው ሲሆን፣ መሪያቸው ፈርዖን ግን ልቡን እንዳደነደነ ነው። እንግዲህ ወገኖቼ በዚህ ክፍል የተመለከትነውን ታሪክ ቀጣዩን ደግሞ በምዕራፍ አስር ውስጥ እንመለከታለን። በዚህ በምዕራፍ አስር ውስጥ ፈርዖን የእስራኤልን ሕዝብ ለመልቀቅ እምቢ የሚል ከሆነ በሌላ መቅሰፍት ስለ መመታቱ ፈርዖን የእስራኤልን ልጆች ለመልቀቅ አዘም ብሎ እንደ ነበረ፣ ነገር ግን ሐሳቡን በመቀየሩ የአንበጣ መንጋ በግብፅ ምድር ሁሉ ላይ ስለ መውረዱ፣ ፈርዖን አሁንም የእስራኤልን ልጆች እንዲለቅ ስለ መመከሩ፣ እርሱ ግን በእምቢታው በመጽናቱ የጨለማ መቅሰፍት በምድሩ ሁሉ ላይ መሆኑን በዚህን ጊዜ ሙሴ ለሕዝቡና ለምድሪቱ ዕረፍትን እንዲሰጥ እንደለመነና ሆኖም እንደ ገና ልቡን እንዳደነደነ እንመለከታለን። ፈርዖን በአንበጣ መክሰፍት ተቀጣ። ፈርዖን የእስራኤልን ልጆች እንዲለቅ ለማድረግ በተከታታይ የተደረገበትን ሁሉ የሚከታተል ሰው ሳይገርመው አይቀርም። እስቲ ከቁጥር አንድ እስከ ሁለት ያለውን እንመልከት። እግዚአብሔርም ሙሴን እኔ እግዚአብሔር እንደሆንኩ ታውቁ ዘንድ በግብፃን ያደረግኩትን ነገር ያደረግኩባቸውንም ተአምራቴን በልጅህ በልጅ ልጅህም ጆሮች ትነግር ዘንድ ይህችንም ተአምራቴን በመካከላቸው አደርግ ዘንድ የእርሱን የባሪያዎችንም ልብ አደንድኛለሁና ወደ ፈርዖን ግባ አለው ይላል። ወገኖቼ እግዚአብሔር ለሚያደርጋቸው ነገሮች ሁሉ ብዙ ምክንያቶች አሉት። መክሰፍቶች በፈርዖን ላይ ካመጣበት ምክንያት አንዱ ፈርዖን አምላክ የለሽ ሰው እንደሆነ እንዲረዳ ነው እግዚአብሔር ቢፈልግ ከፈርዖን ጋር ሳይገናኝ ሕዝቡን እስራኤልን ከግብፅ ማውጣት ይችል ነበረ ለእርሱ ምን ይሳነዋልና ይህን ቢያደርግ ኖሮ ግን እግዚአብሔር ለፈርዖን መልካም አይደለም ያሰኘው ነበር። እግዚአብሔር የእስራኤልን ሕዝብ ይለቅ ዘንድና ለእርሱም ደህንነትን እንዲያገኝ ለፈርዖን ዕድል መስጠት ነበረበት። ስለዚህ ነው እግዚአብሔር ያንን ሁሉ ያደረገው። ከዚህም በተጨማሪ እግዚአብሔር ሕዝቡ ወደ ምድረ በዳ ከመወሰዱ በፊት ምን ሊያደርግ እንደሚችል ሊያሳያቸው እነዚያን ሁሉ ተአምራቶች አድርጓል ለአብርሃም ለይስሐቅና ለያዕቆብ ወደ ማለላቸው አገር ሊያስገባቸው እንደሚችል ሊያረጋግጥላቸውም ይፈልጋል። ይህ ታሪክ ላለፉት አራት ሺህ ዓመታት በየዓመቱ ለመታሰቢያ በሚደረገው በዓል ዕለት ተነግሮ ወደፊትም ይነገራል። ዘፀአት ምዕራፍ ዐሥር ከቁጥር ሦስት እስከ ሰባት ያለውን በኋላ ተመልከቱም። በዚህ ክፍል የፈርዖን ባሪያዎች ፈርዖንን ሊያግባቡት ሲሞክሩ እንመለከታለን። ግብፅ እንደ ጠፋች ገና አታውቅምን? ይሉታል ይህ ሁሉ መከራ እንዲሆንብን እስከ መቼ ትፈቅዳለ? ልቀቃቸው ይሂዱ፣ በማለት ወደ ፈርዖን ፊት ቀረቡ። አሁን ደግሞ ከቁጥር ስምንት እስከ አስር ባለው ስፍራ ስምንተኛውን መቅሰፍት እንመለከታለን። ይኸውም አንበጣ ነው። እንዲህ ይላል። ፈርዖንም ሙሴንና አሮንን መልሶ አስመጣቸው። ሂዱ አምላካችሁን እግዚአብሔርን አገልግሉ። ነገር ግን የሚሄዱት እነማን ናቸው? ሙሴም እኛ እንሄዳለን፣ የእግዚአብሔር በዓል ሆኖልናልና፣ ታናናሾቻችንና ሽማግሌዎቻችን፣ ወንዶችና ሴቶች ልጆቻችንም፣ በጎቻችንና ከብቶቻችን ከእኛ ጋር ይሄዳሉ አለ። ፈርዖንም እናንተን ከልጆቻችሁ ጋር ስለቅ፣ እግዚአብሔር ከእናንተ ጋር ይሁን። ነገር ግን ክፉ ነገር በፊታችሁ እንደሚሆን ተመልከቱ፣ ይላቸዋል ፈርዖን የእርሱን አማራጭ ሐሳብ ስላልተቀበሉት እጅግ ተቈጣ። ቁጥር አሥራ አንድ እንዲህም አይደለም፣ እናንተ ወንዶቹ ሂዱ፣ ይህን እፈልጋችኋልና እግዚአብሔርን አገልግሉ አላቸው። ከፈርዖንም ፊት አባረሯቸው ይላል። ወንዶቹ ብቻ ወደ ምድረ በዳ ሄደው እንዲሰዉ ፈርዖን ለሙሴ ሲናገረው በእነዚህ ክፍሎች ውስጥ እንመለከታለን። ልጆቻቸውን እንዲይዙ ግን አልፈቀደም። እስራኤላውያን የሦስት ቀን መንገድ ያክል ከሄዱ በዚያው እንደሚቀሩ ስለተጠራጠረ ይህንን ተናገረ። ልጆቻቸው ካልሄዱ ግን ተመልሶ ይመጣሉ ብሎ አስቦ ነበርና፣ ፈርዖን ሙሴን በእንደዚህ ያለ የማግባቢያ ቃል እንደ ፈተነው፣ ዛሬም የእግዚአብሔር ልጆች በተመሳሳይ ሁኔታ ይፈተናሉ። እኔና እናንተ በተመሳሳይ ሁኔታ እንፈተናለን። በብዙ አገሮች ከክርስትና ትምህርት ጋር የሚቃረኑ ትምህርቶችን እየተማሩ የማያድጉ ልጆች እጅግ ብዙ ናቸው። የእግዚአብሔር ልጆች እንደ ዓለማውያን እንዲመላለሱ የሚችሉትን ያህል ገንዘብ እንዲሰበስቡና በዓለም ጉዳይ ጣልቃ እንዲገቡ እየተነገራቸው ነው። ዛሬ ዛሬ ክርስቲያን ወላጆችም ለልጆቻቸው ጥሩ ትምህርት እንዲያገኙ ውጤታማና አብታም እንዲሆኑ ይመኙላቸዋል። ነገር ግን ከዓለማዊ ነገር እንዲጠበቁ ስለማይመክሯቸው የብዙ ክርስቲያን ወላጆች ልጆች በዓለማዊ ነገር ጠፍተዋል። ይህ የዓለም ማባበል ወደ እያንዳንዱ ክርስቲያን ቤተሰብ የሚመጣ ፈተና ነው። ልጆቻችሁን ወደ ትምህርት ቤቶች ስትልኩ ወገኖቼ ምን ትጠባበቁ ይሆን? በዓለማዊ ነገር ተወስዶ ክርስቲያናዊ ሥነ ምግባራቸው ሲበላሽ እገሌ እንዴት እንደዚህ ሆነ? እገሊትስ እንዴት እንደዚህ ሆነ አደገች? ያደጉት በክርስቲያን ቤተሰብ ውስጥ አይደለምን? በማለት ትጠይቁ ይሆናል። ለዚህ ችግር ምክንያቱ ክርስቲያን ወላጆች ልጆቻቸውን ወደ ትምህርት ቤቶች ለመላክ የሚያስቡትን ያክል በክርስቲያናዊ ሥነ ምግባር በቤትም ሆነ በቤተ ክርስቲያን እንዲያድጉ ስለማያሰለጥኗቸው ነው። ከዚህ የተነሳ ብዙዎቹ ልጆቻቸውን አጥተዋል። ሙሴና አሮን ፈርዖን ያቀረበላቸውን የማባበያ ሐሳብ አልተቀበሉም። ይህም ፈርዖንን እጅግ አበሳቸው። ልብ በሉ ወገኖቼ፣ ሙሴና አሮን ፈርዖን ያቀረበላቸውን የማባበያ ሐሳብ እምቢ አሉ። ንዴቱ ግን ምንም ሊያደርግለት አልቻለም። ይልቁንም ሌላ መቅሰፍት እንዲመጣበት ሆነ። ከቁጥር አሥራ ሁለት እስከ አሥራ አምስት ያለውን ደሞ እንመልከት። እግዚአብሔርም ሙሴን በግብፅ አገር ላይ እንዲወጡ ከበረዶውም የተረፈውን የምድርን ቡቃያ ሁሉ እንዲበሉ ስላንበጣዎች በግብፅ አገር ላይ እጅህን ዘርጋ አለው። ሙሴም በግብፅ አገር ላይ በትሩን ዘረጋ። እግዚአብሔርም የምሥራቅን ነፋስ ያን ቀን ሁሉ ሌሊቱን ሁሉ አመጣ። ማለዳም በሆነ ጊዜ የምሥራቁ ነፋስ አንበጣዎቹን አመጣ። አንበጣዎችም በግብፅ አገር ሁሉ ላይ ወጡ፣ በግብፅም ዳርቻ ሁሉ ላይ ተቀመጡ። እጅግም ብዙ ነበሩ። ይህንም የሚያክል አንበጣ በፊት አልነበረም፣ ወደፊትም ደግሞ እንደርሱ አይሆንም ይላል። በዚህ በተገለጠው የእግዚአብሔር ፍርድ በጣም የሚያስገርሙ ነገሮችን እንመለከታለን። ስምንተኛው መክሰፍት ማለትም የአንበጣ መንጋ እንደ ሌሎቹ መክሰፍቶች በተአምራት የመጣ አይደለም። የምሥራቅ ነፋስ አንበጣውን መንጋ ከሌላ ስፍራ መጣው፣ ምናልባትም ከእስያ ክፍለ አህጉር ሳይሆን አይቀርም፣ ምክንያቱም እስያ በአንበጣ መንጋ የሚጠቃ አህጉር ስለሆነ ነው። አንበጣዎቹ ረዥምና ሰፊ ምድረ በዳን አቋርጠው ስለመጡ እጅግ ተርበው ነበርና ወደ ግብፅ የአባይ ለምለም ሸለቆ ሲደርሱ እጽዋቱን ሁሉ ሸፍነው አወደሙት። በእግዚአብሔር ቃል ውስጥ አንበጣ የፍርድ ምልክት ነው። የአንበጣ መቅሰፍት በሰው ልጆች ላይ ከሚደርሱት መቅሰፍቶች እጅግ የከፋ ነው። ነቢዩ ኢዩኤል የአንበጣን መቅሰፍት በሰዎች ልጆች ላይ ሊመጣ ያለውን ፍርድ እንደሚያሳይ ተናግሯል። በዮሐንስ ራእይ መጽሐፍም ወደ ፊት በምድር ላይ ከፍተኛ ያንበጣ መቅሰፍት እንደሚመጣ ይጠቁማል። እነዚህ በራሪ ፍጥረታት አስቀድሞ ከደረሱት መቅሰፍቶች የበለጠ በግብፅ ምድር ላይ ከፍተኛ ጉዳት አድርሰዋል። ቁጥር 16 ፈርዖንም ሙሴንና አሮንን በፍጥነት ጠራ። አምላካችሁን እግዚአብሔርን እናንተንም እበደልኩ ይላቸዋል። ፈርዖን በዚህ ስፍራ ለመጀመሪያ ጊዜ በደለኛ መሆኑን አስታወቀ። ከቁጥር 17 እስከ 20 ያለውንም ተመልከቱ። እግዚአብሔር መክሰፍቶቹን በየተራቸውና በሚያስደንቅ ሁኔታ ሲልክ ግብፃውያንን እንዴት ባለ መንገድ ሊገናኛቸው እንዳሰበ ያሳየናል። የመጀመሪያው መክሰፍት ያነጣጠረው ምድሪቱን በበከሉ ተማልክቶችና ጣዖታት ላይ ነበረ። አሁን ግን እግዚአብሔር መክሰፍቱን ወደ ሕዝቡ ኑሮና ሕይወት እያመጣው ነው። ያንበጣው መክሰፍት ከፍተኛ ውጤት አምጥቷል። ሕዝቡ ወደ ፈርዖን እንዲጮህና መክሰፍቱ አስከፊ መሆኑን በመግለጽ ፈርዖንን ለማሳመን ሞክረዋል። ይህም ሁኔታ ፈርዖንን ለጊዜው እንዲጸጸታ አድርጎታል። ነገር ግን መክሰፍቱ ከተወገደ ከጥቂት ደቂቃዎች በኋላ ፈርዖን ወደ ድሮ ሐሳቡ ተመልሶ ልቡን አደነደነ። እግዚአብሔርም ሕዝቡን ይለቅ ዘንድ ፈርዖንን ያስገድደው ጀመረ። ከቁጥር ሃያ አንድ ጀምሮ ደግሞ ስለ ዘጠነኛው መክሰፍት፣ ስለ ድቅድቅ ጨለማ እንመለከታለን። እግዚአብሔር ሙሴን እጅህን ወደ ሰማይ ዘርጋ፣ በግብፅ ማገር ላይ ሰው የሚዳስሰው ጽኑ ጨለማ ይሁን አለው። ሙሴም እጁን ወደ ሰማይ ዘረጋ፣ በግብፅ ማገር ሁሉ ላይ ጽኑ ጨለማ ሦስት ቀን ሆነ። ማንም ወንድሙን አላየም። ሦስት ቀንም ሙሉ ከስፍራው ማንም አልተነሳም። ለእስራኤል ልጆች ሁሉ ግን በተቀመጡበት ስፍራ ብርሃን ነበራቸው ይላል። እጅግ የሚገርም ነው። በሚያስፈራ ድቅድቅ ጨለማ ውስጥ ገብታችሁ ታውቃላችሁን? ረጅምና ጠመዝማዛ እንዲሁም ብርሃን የማይገባበት ዋሻ ውስጥ ብትገቡ የጨለማውን አስፈሪነት ትገነዘቡ ወይም ደግሞ ልትረዱ ትችላላችሁ። ይህንን የመሰለ ድቅድቅ ጨለማ ነበር በግብፅ ምድር ላይ የወረደው። ይህም ጨለማ የሆነው በማታ ሳይሆን በቀን ነበር። ግብፃውያን የሚያመልኩት የጨለማ አምላካቸውም የገጠማቸውን ድቅድቅ ጨለማ ሊያስወግድላቸው አልቻለም። ይህ ጨለማ እግዚአብሔር ፈርዖንን ሌላ የማባበያ ሐሳብ እንዲያመጣ ያደረገበት ታምራት ነበር። ፈርዖን የእስራኤልን ሕዝብ በሙሉ ከግብፅ ምድር እንዲወጡ ከመፍቀዱ በፊት ለመጨረሻ ጊዜ ያቀረበው የማባበያ ሐሳብ ነበረ እግዚአብሔር የእስራኤልን ሕዝብ የእርሱ መሆናቸውን ስለማስታወቁ የሚያወሳው ደግሞ ቁጥር 24 ነው። እንዲህ ይላል፣ ፈርዖንም ሙሴን ጠርቶ ሂዱ፣ እግዚአብሔርን አገልግሉ፣ ነገር ግን በጎቻችሁንና ከብቶቻችሁን እተው፣ ልጆቻችሁ ደግሞ ከእናንተ ጋር ይሂዱ አለው ይላል። የእስራኤል ሕዝብ በጎቻቸውንና ከብቶቻቸውን ትተው ልጆቻቸውን ግን ይዘው ከግብፅ መውጣታቸው ጥሩ አማራጭ ነው ሙሴም ሊቀበለው ያስባል ብላችሁ ትገምቱ ይሆናል። ፈርዖንም ከብዙ ውጣ ውረድ በኋላ የደረሰበት ሐሳብ ስለሆነ ተቀባይነት ያለው ነው ትሉ ይሆናል። እዚህ ላይ ለዘመኑ ክርስቲያኖች የሚሆን አንድ መልእክት እናገኛለን። እግዚአብሔር የእስራኤልን ሕዝብ ከግብፅ እንዲወጡ ጠርቷቸዋል። ልጆቻቸው በግብፅ ምድር እንዲቀሩና በግብፅ ሥርዓት ትምህርት እንዲያድጉ አልፈቀደም። እኛም ወገኖቼ ልጆቻችንን ለዓለማዊ ነገር አሳልፈን እንድንሰጣቸው የእግዚአብሔር ፈቃድ አይደለም በዚህች ምሽት ይህን ልብ እንድትሉ፣ ቤታችሁንና ትዳራችሁን እንድትፈትሹ አደራ እላለሁ። ሙሴ ፈርዖን ላቀረበለት የማባበያ ሐሳብ የሰጠውን ምላሽ እናስተውል። ፈጽሞ ማባበያውን ሊቀበል አልቻለም። ከቁጥር 25 እስከ 29 ያለውን ተመልክተን ትምህርታችንን እንደመድማለን። ሙሴም አንተ ደግሞ ለአምላካችን ለእግዚአብሔር የምንሰዋው መሥዋዕትንና የሚቃጠል መሥዋዕትን ትሰጠናለህ። አምላካችንን እግዚአብሔርን ለማገልገል ከእነርሱ እንወስዳለንና ከብቶቻችን ከእኛ ጋር ይሄዳሉ፣ አንድ ሰኮናም አይቀርም። አምላካችን የምናገለግለው ምን እንደሆነ ከዚያ እስክንደርስ አናውቅም አለ። እግዚአብሔር የፈርዖንን ልብ አጸና፣ ሊለቃቸውም አልወደደም። ፈርዖንም ከእኔ ዘንድ ሂድ፣ ፊቴም ባየህበት ቀን ትሞታለህና ፊቴን እንዳታይ ተጠንቀቅ አለው። ሙሴም እንደ ተናገርኪውን ፊትህን እንደ ገና ላይም አለ ይላል። ወገኖቼ ዓለም ዛሬ እኔና እናንተን በተለያየ ዐይነት መንገድ ቀርባ ልታባብለን ትችላለች፣ ልታባብለንም ትሞክራለች። ለዚህ ሁሉ ማባበያ እምቢ ማለት እንድንችል ደግሞ እምነታችን በእግዚአብሔር ላይ የጸና መሆን አለበት። ልጆቻችን ከዓለማዊ ነገር ጋር እንዳይደባለቁና እንዳይመሳሰሉ፣ እነሆ ለዓለማዊ ነገር ለዓለማዊ ጥሪ እምቢ ማለት መቻል አለብን። ቤታችን ቤተሰባችን ያለን ቁሳቁስ ሁሉ ለእግዚአብሔር እየተቀደሰ ለእግዚአብሔርም የተሰጠ መሆነ መቻል አለበት። እግዚአብሔር አምላካችን በዚህ ሕይወት እንድንኖርና እርሱን እንድናገለግል ደግሞ እርሱ ከጸባወቱ ጸጋውንና ኀይሉን በእኛ ላይ ያፍስስ ይሙላብን። ደህና አደሩ እያለ ስንሰናበታችሁ ታዲያ በዚህች አጭር ዝማሬ ነው። ሰላምታችን የጋራ ነው። ከወንድም ያለማየው ጋር ጻፉልን፣ ጸልዩልን። I'm going to go I'm